የኢትዮጵያ የፌዴራሉ ከፍተኛ ፍርድ ቤት ባለፈው ማክሰኞ ባስቻለው ችሎት የቀድሞው የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬን በተከሰሰበት ሽብርተኝነትን የማበረታታት ወንጀል የጥፋተኝነት ውሳኔ ማሳለፉን ተከትሎ የሰብዓዊ መብት ድርጅቱ ባወጣው ዘገባ እንዳመለከተው የፍርድ ሂደቱም ሆነ የተላለፈው ብይን አግባብነት የለውም ብሏል። አሸባሪነትን ማበረታታት በሚለው የጸረ ሽብር ሕጉ አንቀጽ ሰባት የተከሰሰው አቶ ዮናታን ተስፋ መንግስትን በሚተቹ ጽሁፎቹ ብቻ ከ10 እስከ 20 ዓመት በሚደርስ ስርዓት ሊያስቀጣ በሚችል ወንጀል ጥፋተኛ መባሉ ኢፍታዊ ነው ሲሉ የድርጅቱ የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌ ለዶች በለ ገልጸዋል። ከቀረበው ማስረጃ ከጻፋቸው ጽሁፎች ብዙዎቹ ማስረጃዎች የጻፋቸው ጽሁፎች ናቸው ፌስቡክ ላይ እና በዚህ ደረጃ በተለይ ሽብርተኝነትን በማበረታታት ጥፋተኛ ሊያስብሉት ይችላሉ ብለን አናስብም። ና እንደምታውቁት ይሄ ወንጀል እንግዲህ ከአስር እስከ ሀያ አመት የቅጣት ሊያስከትል የሚችል ነው። ስለዚህ ከዛም አንጻር ስናስበ ራሱ በጣም አንፕሮፖርሽናልም ነው። ስለዚህ አምነስቲ ኢንተርናሽናል አጠቃላይ የነበረውን የፍርድ ሂደትና ፍርዱንም ፍርዱንም ራሱ ኢፍትሃዊ ሆኖ ነው ያገኘው። አጠቃላይ ዓቃቤ ሕግ ያቀረበው ማስረጃ የተወሰነ ሆኖ እያለ ጉዳዩ ከአንድ አመት በላይ ክርክር ሲደረግበት መቆየቱ በራሱ ሂደቱም የተራዘመ መሆኑን ያሳያል ነው ያሉት ተመራማሪው። ያም ሆኖ የተሰጠው ብይን የጸረ ሽብር ህጉ ሰዎች ሀሳባቸውን በነፃነት እንዳይገልጹ ማድረግ ላይ እየዋለ መሆኑን ያሳየ ነው ሲሉ አስረድተዋል። ከቀረበው ማስረጃ እና ከነበረው የፍርድ ሂደት አንጻር ጥፋተኝነቱ ትንሽ ትክክለኛ አለመሆን ትክክለኛ አይነት ነገር እንደሌለበት የሚያሳይ ነው እና ሞርብ ከዚህ የበለጠ የሚያሳየው ጸረ ሽብር አዋጁ ሰዎች ሀሳባቸውን እንዳይገልጹ በማድረግ ላይ እና በማሸማቀቅ ላይ ያተኮረ ህግ እንደሆነ ና የፍርድ ሂደቱም እውነትን በማውጣት ላይ ሳይሆን እነዚህ ሰዎች ጥፋተኛ ናቸው የሚለው ጥፋተኛ ናቸው ብሎ ለማረጋገጥ ሞር ያዘነበለ መሆኑን የሚያሳየው፣ በጸረ ሽብር ህጉ ተከሶ ሲዳኝ ና ሲቀጣ ዮናታን የመጀመሪያው አይደለም የሚሉት አቶ ፍስሀ ህጉ ሰዎች በሰላማዊ መንገድ ሀሳባቸውን እንዲገልጹ እድል ማይሰጥ በመሆኑ የሀገሪቱ መንግስት የህዝቦችን ሰብአዊ መብት ከማክበር አንጻር ህጉን መንግስትን የሚተቹና የተለየ ሀሳብ የሚያራምዱ ሰዎችን ለማሰር ከመዋል መቆጠብ አለበት ሲሉ ተመራማሪው አሳስበዋል። ይሄን በተለየ ጸረ ሽብር አዋጁን መንግስትን ክሪቲሳይዝ በሚያደረጉ መንግስትን በሚቃወሙ ከመንግስት የተለየ አቋም የሚያራምዱ ሰዎች ላይ መጠቀም መቆም ማቆም አለበት። የሚያስኬድም ነገር አይደለም። ለህዝብና ለሀገር ጥቅም ሲባል የጸረ ሽብር ህጉን ከዓለም አቀፍ ህጎችና አተገባበሮች ጋር በሚጣጣም መልኩ ክለሳ ሊካሄድበት ይገባል ሲሉ ተመራማሪው አመልክተዋል። የዓለም አቀፉ ህብረተሰብም ቢሆን የሚፈጸሙ የሰብአዊ መብት ጥሰቶችን ትኩረት ሰጥቶ እንዲከታተል የድርጅቱ ዘገባ ጨምሮ ገልጿል።